በአዋሽ ወንዝ መሙላት ምክንያት በተፈጠረው የጎርፍ አደጋ አፋር ክልል ውስጥ ለጉዳት የተጋለጠው ሰው ቁጥር 69ሺህ መድረሱ ተገልጿል። የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ከፌዴራሉ መንግስት ጋር በመተባበር ለተጐጂዎቹ ድጋፍ እያደረገ መሆኑን አስታውቋል። በአደጋው የሚፈናቀሉ ሰዎች ቁጥር መጨመር ለኮሮና ቫይረስ መስፋፋት እድል ሊሰጥ ይችላል የሚል ስጋት አሳድረዋል። መስፍን አራጌ ዝርዝሩን ይዟል። የጽህፈት ቤቱ ኃላፊ መሐመድ ሆሴን ለአሜሪካ ድምጽ ሬዲዮ እንደገለጹት በአጎራባች ደጋማ አካባቢዎች የሚዘንበው ዝናብ መጠን ከፍተኛ መሆን ወደ አፋር የሚዘልቀውን የጎርፍ መጠን በአሳሳቢ ደረጃ እንዲጨምር አድርጎታል። ጉዳቱ በጣም ከፍተኛ ምክንያቱም በአካባቢውም ሆነ ጨማሪ በአጎራባች ደጋማ አካባቢዎች ላይ የሚዘንበውን የዝናብ መጠን ጨምሯል። ስለዚህ ከፍተኛ የሆነ የጎርፍ ክስተት ተከስተዋል። ስለዚህ ጎርፍ አንደኛ በአዋሽ ግራና ቀኝ የሚገኙ ወረዳዎች ላይ ከፍተኛ ሆነዋል። ሌላ ተጨማሪ ደግሞ ደራሽ ጎርፍ ደግሞ ይከሰታል። ስለዚህ አጠቃላይ እስካሁን ስለ ሰባት ሺህ የሚሆኑ ማህበረሰቦች በዚህ ተጎድተዋል። ከዚህ ውስጥ ወደ አርባ ሺህ የሚሆኑ ደግሞ ተፈናቅለዋል ማለት ነው። የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የተጎዱትን የመደገፍ በጎርፍ የተከበቡትን የማውጣት ስራ እየሰራ መሆኑንም አመልክተዋል እንደ ክልል መንግስት ደግሞ ይህንን ማህበረሰብን ለመርዳት ያው የተለያዩ ጥረት ከጅምሩ ጀምሮ ያው ሞከር ቆይተዋል ግን ከክልል አቅም ከፍ ያለ በጣም ሰፊ ጉዳት ስለሆነ በፌዴራል መንግስት ደግሞ ያው እርዳታ እንዲያደርግ ተጠይቆ እርዳታ እያቀረበ ያለበት ሁኔታ ነው ያለው። ሌላው ውሃ ስጋት ውስጥ ያሉ ማህበረሰቦችን ደግሞ በሄሊኮፕተር በመታገዝ ያንን ሰዎችን የማጓጓዝ ስራ እየተሰራ ይገኛል ማለት ነው። የአዋሽን ወንዝ ዳርና ዳር ተከትለው በተቆረቆሩ አካባቢዎች ላይ ጉዳት የደረሰባቸው ሰዎች ጸይታ፣ ዶብቲ፣ አፋንቦና ሚሊ አካባቢዎች በትምህርት ቤቶችና በተለያዩ መጠለያዎች ላይ እንዲሰፍሩ መደረጉን ለማወቅ ተችሏል። አራት አምስት ቀበሌዎች ነዋሪ ማህበረሰብ በሙሉ በውሀ ተከቧል። ስለዚህ አይነ ሸይጣ ከተማ ላይ ነው የተለያዩ ትምህርት ቤቶች ላይ ነው ያለው። ሌላ ደግሞ አፋንቦ ላይ እንዲሁ በጣም የተፈናቀለ ማህበረሰብ አለ። ይሄ ላይ በጣም ጉዳቱ የከፋ ነው። ዱብቲም አለ። ስለዚህ ሚልም፣ እነዚህ በተለይ በታችኛ አዋሽ ተፋሽ ላይ ከፍተኛ ጉዳት ነው የደረሰው ማለት ይቻላል። አንዳንድ የህብረተሰብ ክፍሎች እንደተናገሩ ከሆነ ከዚህ ቀደም ይሰጡ የነበሩ ቅድመ ማስጠንቃቂያዎች በተለይ አዋሽ ግድብን አስመልክቶ ቀድሞ ባለመነገራቸውና ውሃው በመለቀቁ ጉዳት ደርሰውብናል የሚሉ የህብረተሰብ ክፍሎች አሉና ለእነዚህ ሰዎች መልስዎት ምንድን ነው? አሁን የቅድመ ማስጠንቀቂያ መረጃ ወይም ስላልተሰጠ አይደለም። አንደኛ፣ ማህበረሰቡ በግልጽ ለመናገር ያው እዛው አካባቢ ላይ ያሉ ማህበረሰቦች ከልምድም አንጻር ተደጋጋሚ ከሚከሰትባቸው ችግር አንጻር ክረምት ከመጣ ችግር ጣ መገመት ይቻላል። እኒሌ ማን ማለት ነው። ማስጠንቀቂያም ባይሰጥም ከነባሩ ተሞክሮ አንጻር፣ ነባሩ ተሞክሮ ከችግር ነው አለ እነ መማር የምገባን ከችግር ይታወቃል። በየከረምቱ ችግር እንደሚከሰት ማለት ነው። ሁለተኛ ደግሞ የብሔራዊ ሜትሮሎጂ ኤጀንሲ የክረምት ትንቢያ ወቅቱን ጠብቆ ሪሊዝ ወይም ይለቃል። ያንን እኛ ደግሞ ባለን መዋቅር እስከ ታች እስከ ቀበሌ እስከ ወረዳ ባለው መዋቅራችን ጊዜ ሳንፈጅ ያንን መልእክት እናደርሳለን ማድረስ ብቻ ሳይሆን ተደጋጋሚ በተለያዩ ሚዲያ በመጠቀም ክረምት ላይ የጎርፍን የኮቪድን፣ የሌሎች አደጋ ስጋት ምንጭ የሆኑትን ማህበረሰብ የማንቃት መልዕክት የማስተላለፍ በዛም የተለያየ ሀሳቦችን ወይም መልዕክቶች እናስተላልፋለን። ነገር ግን እዚህ ጋር ችግሩ ምንድን ነው? ማህበረሰቡ ችግር ከመድረሱ በፊት እርምጃ የመውሰድ ባህል እጅግ በጣም አነስተኛ ነው። ከዚህም ቀደም በተደጋጋሚ በየአመቱ ከጎርፍ ጋር በተያያዘ እንደ አይነት ችግሮች ይከሰታል እና ይህንን ችግር በዘላቂነት ለመፍታት ተቀምጦ የነበረ ነበር። አቅጣጫ አልነበረም። አቅጣጫዎቹ ሁ ይቀመጣሉ። ተለያዩ ጊዜ ጥናት ይደረጋል። ጥናት ላይ የሚቀመጡ ዝክር ሀሳቦች ወይም ሪኮመንዴሽንስ ተለይተዋል ቆይቷል። ነገር ግን አንደኛ ያው አዋሽ ተፋሰስ የአንድ ክልል ሳይሆን የተለያዩ ክልሎች የሚያቋርጦ የሚመጣ ወንዝ ነው። ስለዚህ ተፋሰስ ውስጥ ያሉትን ማኔጅ ማድረግ ይጠይቃል። ስለዚህ አንደኛ በተለይ አነስተኛ ግድቦች፣ መካከለኛ ግድቦች እንደም ከፍተኛ ግድቦች መስራት ይጠይቃል። ይሄ ደግሞ በጣም ብዙ ገንዘብ የሚጠይቅ ነው። ስለዚህ ይህንን የፌዴራል መንግስት የሚመለከት ነው እና የፌዴራል መንግስት ይህንን ያውቃል ያሉትን ግድቦች አሉ። ደግሞ የተንዳሆ ግድብ አለ፣ እዛው ሎጊያ አካባቢ ከሰሩ ግድብ አለ፣ ወደ መካከለኛው አዋሽ ላይ እነዚህ ግድቦችን ደግሞ በአግባቡ ማኔጅ ከማድረግም አንጻር ሌሎች ደግሞ ተጨማሪ ግድቦችን በተለይ አነስተኛ ግድቦች የሚባሉትን በመስራት ወንዙን አመራር ማስተካከል ይቻላል። በጥቅምም አዋልም በአግባቡ ይቻላል። ነገር ግን እዚህ ላይ አስፈላጊ ይሰራል ተብሎ የሚጠበቁ ስራዎች እስካሁን ላልተሰሩ በየአመቱ ይህንን ችግር ያጋጥማል ማለት ነው። ስለዚህ ፌዴራል መንግስት እዚህ ላይ የተለየ ትኩረት ጎርፉ ሊያስቆጠው ይገባል። ያስከተለው መፈናቀል አካባቢው ቀድሞ በነበረበት የኮቪድ አስራ ዘጠኝ ተጋላጭነት ላይ ተጨማሪ ጫና በማስከተል ቫይረሱ እንዲስፋፋ ያደርጋል ሲሉ የጤና ባለሙያዎች ስጋታቸውን ይገልጻሉ። አቶ መሐመድም ይህን ስጋት ይጋራሉ። የኢትዮጵያ የኤክስፖርት ኢምፖርት መውጫና መግቢያ ዋና በር ነው። ስለዚህ እዚህ ጋር ራሱ የኮቪድ አስራ ዘጠኝ ከፍተኛ ስጋት ያለበት አካባቢ ነበረ። ስለዚህ እዚህ ላይ ያው ባለው አሁንም ሰዎች ሲፈናቀሉ አንድ ቦታ ላይ ይሰበሰባሉ። እንግዲህ ጥንቃቄ ላይ ችግር ይመጣል ማለት ነው። ነገር ግን በክልሉ ጤና ቢሮ ድጋፍ የሚሰጡ የባለሙያዎች ቡድን ተሰማርተው ጊዜያዊ ክሊኒክ ይዘው ተቋቁመው የፊት መሸፈኛ ማስኮች፣ እንዲሁም ደግሞ ሌሎች ግንዛቤ ትምህርት ደግሞ በተለያየ አካባቢ ላይ እንዲሰጥ እየተሞከረ ነው። ነገር ግን በዛ አጋጣሚ አንዱ የመስፋፊያ ምክንያት ሊሆን ይችላል የሚል ግኝት ማስቀመጥ ይቻላል። መንግስታዊ የኢትዮጵያ ዜና አገልግሎት በገጹ ባሰፈረው ዝርዝር በክልሉ ለሚካሄደው የኮቪድ መከላከል የሚውል ሰባ አራት ሚሊዮን ብር የሚገመት የገንዘብና ቁሳቁስ ድጋፍ መደረጉን መስተዳደሩን ዋቢ አድርጎ ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ።